ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ውስጥ ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። ሉሲ አገሯ አገባች፣ ኢትዮጵያ ከሶማሊያ የመውጣት ፍላጎቷን ገለጸች፣ በኢትዮጵያ ነዳጅ ዘይት ተገኝቷል ብሎ ለመናገር ገና እንደሆነ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስገነዘቡ፣ ሮቤል ፊሊጶስ ከቦስቶኑ የቦምብ ፍንዳታ ተጠርጣሪ ጋር በተያያዘ በመዋሸት ተከሰሰ፣ የሚሉትን ዘገቦች ነው ዛሬ የምንመለከተው። ጥንታዊቷ የቅድመ ሰው ቅሬታ አካል ሉሲ ወይም ድንቅነሽ ከአምስት ዓመታት የዩናይትድ ስቴትስ ቆይታ በኋላ ባለፈው ረቡዕ ወደ ሀገሯ ተመለሰች ሲል ሲቢኤስ የተባለው የዩናይትድ ስቴትስ ቴሌቪዥን ድረገጽ ዘግቧል። የ3 ነጥብ 2 ሚሊዮን ዓመት ዕድሜ ያላት ሉሲ እንደ አውሮፓ አቆጣጠር በ1974 ዓ ም የተገኘችው ዶናልድ ጆሃንሰን በተባሉ አሜሪካዊ የሳይንስ ጠቢብ በሚመሩ የአርኪኦሎጂስቶች ቡድን ሲሆን የአስትሮሎፒቶክስ አፋረንሰስ አርባ ከመቶ ቅሪት አካል እንደምትይዝ ተገልጾ ነበር። ሉሲ የሚል ስም የተሰጣትም ሉሲ ኢን ዘ ስካይ ውዝ ዳያመንድስ እስከሚለው የቢትልስ ዘፈን ነው። ሙዚቃው በወቅቱ የሉሲን መገኘት ለማክበር የተሰማ ነበር ሲል የሲቢኤስ ዘገባ ጠቁሟል። የሉሲ የ11 የዩናይትድ ስቴትስ ክፍላተ ሀገር ጉብኝት የተጀመረው ከአምስት ዓመታት በፊት ሲሆን ጉዳት እንዳይደርስባት በመስጋት ጭቅጭቅ አስነስቶ ነበር። በአምስት ዓመታቱ የድንቅነሽ የአሜሪካ ጉብኝት ወቅት አብረዋት የቆዩት ስለ ጥንታዊው ሕይወትና ቅርስ ተመራማሪ የሳይንስ ጠቢብ ዘርሰናይ አለም ሰገድ ሉሲ በሚገባ ተጠብቃለች ብለዋል። ከኢትዮጵያ የጸጥታ ጥበቃ እንደተላካ አውቃለሁ። በዩናይትድ ስቴትስም ጥበቃ ተደርጎላታል። በዛም ላይ ምንጊዜም ቢሆን በሙያው ጠበብት ተከባ ነው የቆየችው። ስለሆነም እሷን በመንከባከብና ደህንነቷን በመጠበቅ ረገድ የተሟላ ሁኔታ እንደነበር እተማመናለሁ ሲሉ ኢትዮጵያዊው ሳይንቲስት ዘርሰና የአለም ሰገድ እንደተናገሩ የሲቢኤስ ቴሌቪዥን ድረገጽ አውስቷል። ኤኤፍፒ የተባለው የፈረንሳይ የዜና አገልግሎት ደግሞ ኢትዮጵያ ወታደሮቿን ከሶማሊያ ማስወጣት በመጀመር ኃላፊነቷን እየቀነሰች ነው የሚለውን አባባል ባለፈው ሐሙስ አስተባብላለች ይላል። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሓኖም ከወራት በፊት ሌሎች ሀገሮች እንዲያውቁት ተደርጓል ሲሉ ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት አስገንዝበዋል። በሶማሊያው ተልእኮ የተገቢ ኃላፊነት ድርሻ ችግር እንዳለ በጸጥታው ምክር ቤት ፊት ቀርበው እንዳስረዱ የዜናው አገልግሎት ጠቁመዋል። የውጭ ጉዳይ ሚኒስትሩ ይህን ያሉት የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ኢትዮጵያ ወታደሮቿን ከሶማሊያ የማስወጣት ፍላጎት እንዳላት ከገለጹ በኋላ ነው። የአፍሪካ ሕብረት በሶማሊያ ያለውን የሰላም ጥበቃ ኃይሉን የመረከብ ተግባር እንዲያፋጥንም ጠቅላይ ሚኒስትር ደሳለኝ እንዳሳሰቡ ኤኤፍፒ ጠቅሷል። ሱዳን ትሪቡን ጋዜጣ በዘገበው መሰረት የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በኢትዮጵያ ነዳይ ዘይት ተገኝቷል የሚለው ወሬ አሳሳች ነው ብለዋል። ባለፈው ሳምንት ማክሰኞ በሀገሪቱ ምክር ቤት ባደረጉት ንግግር የነዳይ ዘይት ቁፋሮ ተግባር በጅመራ ደረጃ መሆኑን ጠቅሰው ነዳይ ዘይት ተገኘ የሚለው ወሬ መሰረት የለውም ማለታቸውን ጋዜጣው ጠቅሷል። የነዳይ ዘይት ኩባንያዎች የነዙት የነዳይ ዘይት መገኘት ወሬ ያልተረጋገጠ ነው ስራቸውን ለማንቀሳቀስ የሚያስችላቸውን ብድር ለማግኘት የታቀደ ነው ሲሉም ጠቅላይ ሚኒስትሩ አክለውበታል። እነዚህ ኩባንያዎች ብድር ለማግኘት እንዲያመቻቸው ሲሉ ትንሽ የነዳጅ ዘይት ምልክት ባዩ ቁጥር ወደ ሚዲያ ይሮጣሉና በዚህ ጉዳይ ላይ ግራ መገባት የለብንም በማለትም አብራርተዋል። የኢትዮጵያው ጠቅላይ ሚኒስትር ይህን የተናገሩት ትሎ ኦይል የተባለው ዋና መሰረቱ ለንደን የሆነው የነዳጅ ዘይት ኩባንያን በሚመለከት ነው። ይኸው ኩባንያ ባለፈው አመት ኬንያ ውስጥ ድፍድፍ ዘይት አግኝቷል። በአሁኑ ወቅት ደግሞ ከኬንያ በተዘረጋው መቀነት ነዳጅ ዘይት ይኖር እንደሆነ ለማወቅ በኢትዮጵያው ደቡብ ኦሞ ሸለቆ የነዳጅ ዘይት አሰሳ እያካሄደ ነው። የነዳጅ ዘይት ኩባንያው የነዳጅ ዘይት ምልክት ማግኘቱን ቢናገርም ኩባንያው ነዳጅ ዘይት ለማምረት የሚያስችለውን ያህል የኢኮኖሚ ብቃት ይኖረዋል ማለት እንዳልሆነ የኢትዮጵያው ጠቅላይ ሚኒስትር አስገንዝበዋል ለማምረት የሚያስችለንን ያህል የኢኮኖሚ ብቃት ይኖረው እንደሆነ ድምዳሜ ላይ ከመድረስ በፊት ተጨማሪ ጥናት ያስፈልገዋል ሲሉ ጠቅላይ ሚኒስትር ኃይለ ማርያም መናገራቸውን ሱዳን ትሪቡን ጋዜጣ ጠቁመዋል። ይሁንና በደቡብ ኦሞ አካባቢ የነዳይ ዘይት ክምችት እንዳለ የሚያሳይ ምልክት መታየቱን ጠቅላይ ሚኒስትሩ በከፊልም ቢሆን አምነዋል፣ ይላል ጋዜጣው። በእርግጠኛነት ነዳይ ዘይት ተገኘ ብሎ ለመናገር ለሰባት ወራት ያህል ከባድ ቁፋሮ ማካሄድ ያስፈልጋል። አንድ የአሰሳ ሙከራ ቁፈራ ለማካሄድ 50 ሚሊዮን ዶላር ያስፈልጋል ካሉ በኋላ ጠቅላይ ሚኒስትሩ ኩባንያው የተሳሳተ ወሬ ያሰማው ተጨማሪ 2600 ሜትር የሚሆን ቦታን ለመቆፈር የሚያስፈልገውን የ50 ሚሊዮን ዶላር ብድር ለማግኘት ሲል ነው ማለታቸውን ሱዳን ትሪቡን ጋዜጣ ጠቁሟል። የኢትዮጵያው ጠቅላይ ሚኒስትር አያይዘውም እስካሁን ባለው ጊዜ የተቆፈረው 800 ሜትር ብቻ በመሆኑ በዚህ ደረጃ ላይ ድምዳሜ ላይ መድረሱ አሳሳችና ግራ የሚያጋባ ይሆናል ሲሉ አስረድተዋል። ከደቡባዊ ኢትዮጵያ እስከ ደቡብ ምዕራብ ኬንያ የሚዘረጋው የኬንያና የኢትዮጵያ ክልል 23 ቢሊዮን በርሜል የሚሆን የነዳይ ዘይትና የጋዝ ሀብት አለው ተብሎ ይታመናል ሲል ሱዳን ትሪቡን ጋዜጣ ላይ የወጣው ጽሑፍ ዘግቧል። ቦስተን ዳትካም የተባለው ድረገጽ ደግሞ በቦስተን በደረሰው የቦምብ ፍንዳታ የሚጠረጠረው ጆሃር ሳናየፍ ጓደኞች ናቸው ተብለው የጆሃርን ቦርሳ በመደበቅ ከተከሰሱት ሦስት ወጣቶች መካከል አንድ በዩናይትድ ስቴትስ የተወለደ ኢትዮጵያዊ እንደሚገኙባቸው ዘግቧል። የ19 ዓመት ዕድሜ ወጣቶች የሆኑት ሁለት የካዛክስታን ተወላጆች የጆሃርን ላፕቶፕ ኮምፒውተርና ርጅቶች የነበረበትን ቦርሳውን ለመደበቅ በመሞከር ሲከሰሱ ሮቤል ፊሊጶስ ግን ለመርማሪዎች የተሳሳተ ቃል ሰጥቷል በሚል ነው የተከሰሰው። ሮቤል ፊሊጶስ ጥፋተኛ ሆኖ ከተገኘ የስምንት ዓመታት እስራትና የ250ሺ ዶላር ቅጣት ሊጠብቀው ይችላል። የፊሊጶስ ጠበቃ አቶ ደረጀ ደምሴ ፊሊጶስ ከሁለቱ የካዛክስታን ተወላጆች ተግባር ጋር የሚያያይዘው ነገር የለም የተከሰሰው ለባለስልጣኖቹ እውነት አልተናገረም በሚል ነው ማለታቸውን የቦስተኑ ድረገጽ ጠቅሷል። ሶስቱ ወጣቶች እንደነሱ የ19 ዓመት ዕድሜ የሆነው ሳርናየቭ በተማረበት የማሳቹሴትስ ዳርሙን ዩኒቨርሲቲ ተማሪዎች እንደነበሩ ቦስተን ድረገጽ ዘግቧል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።